የሰማያዊ ፓርቲ ልሳኔ ሆነው የነገረ ኢትዮጵያ ጋዜጣ ጋዜጠኛ ጌታቸው ሽፈራው በፖሊስ ተጠርጥሮ የተያዘበት ጉዳይና የምርመራ ሂደቱ ምን እንደሚመስል የሕግ አማካሪና ጠበቃ አማሃ መኮንን እንዲህ ገልጸውልናል። ጋዜጠኛ ጌታቸው ሽፈራው የታሰረው ታህሳስ አስራ አምስት ቀን ሁለት ሺ ስምንት ዓመተ ምህረት ነው። ያው የተጠረጠረበት በአጠቃላይ በሽብር ወንጀል ነው። ምክንያቱም ፖሊስ ተጨማሪ ጊዜ እየጠየቀ የነበረው ፍርድ ቤት እየቀረበ ያለው በፀረ ሽብር አዋጁ መሰረት ነው እና የጊዜ ቀጠሮ በሚሰማበት ጊዜም ፖሊስ ሲገልጽ የነበረው ተከሳሹ ከተለያዩ የሽብር ድርጅቶች ጅዝ አባል ከሆነ ሰው ጋር ግንኙነት አድርገሃል የሚሉ ክሶች ነበሩ። በኋላ ላይ ደግሞ በቅርቡ በተለያዩ የኦሮሚያ ክፍሎች ከተደረገው በያመጠ ወይም እንቅስቃሴ ጋር በተያያዘም አንዳንድ ጥያቄ ይጠየቅ እንደነበረ ነው የሚናገረው። ግን በትክክል እንዲህ አይነት የሽብር ወንጀል ተጨባጭ የሆነ የሽብር ወንጀል ፈጽማል ወይ ፈጽሞ ሞክራል የሚል ነገር እየቀረበለት እንዳልነበረ ነው ሲገልጽልኝ የነበረው። ዞሮ ዞሮ ፖሊስ በዚህ እዚህ ወንጀል ጨጠርጥር ያለው በማለት ጸረ ሽብር አዋጁ በሚጠይቅ በሚፈቅደው መሰረት ለተከታታይ አራት ጊዜ ያህል የጊዜ ቀጠሮ ሲጠይቅ ነበረ። የጠየቀው የጊዜ ቀጠሮ ሁሉ ተፈቅዶለታል። እንዲያውም ከጸረ ሽብር አዋጁ ከሚያዘው ውጭ ለአምስተኛ ጊዜም ሀያ ስምንት ቀን እንዲፈቀድለት ጠይቆ ፍርድ ቤቱም እንደውም በጥያቄው ትንሽ ግራም በመጋባት ነገር ግን ያው አራት ጊዜ ሀያ ስምንት ሀያ ስምንት ቀን ሲፈቀድ ከእያንዳንዱ ሀያ ስምንት ቀን ሁለት ሁለት ቀን የምትጠርፋለች በሚል እሷን በመደመር ስምንት ተጨማሪ የጊዜ ቀጠሮ ሰጥቶት፣ ይሄ የጊዜ ቀጠሮ ሁሉ ሚያዝያ አስራ አራት ቀን ሁለት ሺህ ስምንት ቀን ተጠናቋል። በየትኛውም ፍርድ ቤት ትዕዛዝ ሳይኖር በማዕከላዊ ወይም በፌዴራል ወንጀል ፖሊስ ምርመራ ታስሮ ነው የሚገኘው። ፖሊስ በፍርድ ቤትና በጸረ ሽብር ሕጉ የተፈቀደለትን የምርመራ ጊዜ አብቅቶ እያለ ክስ ሊመሰርትበት አሊያም በነጻ ሊያሰናብተው እንደሚገባ የገለጹት ጠበቃ አመሀ መኮንን ይህ ባለመሆኑ የአካል ነጻነት ክስ ለፍርድ ቤት ማቅረባቸውን ይገልጻሉ። በእኛ በኩል መያዝያ ሀያ ቀን የአካል ነጻ እንዲወጣ የአካል ወይም የሀቤስ ኮርፐስ ክስ ለፌዴራሉ ከፍተኛ ፍርድ ቤት አቅርበናል። ፍርድ ቤቱም ያሰረው አካል ማዕከላዊ ወይም የፌዴራል ወንጀል ምርመራ ቡድን ግለሰቡን ይዞ እንዲቀርብ ተከሳሹን ወይም ተፈታኒውን ይዞ እንዲቀርብ አሁን ለግንቦት አስራ አንድ ቀጠሮ ሰጥቷል። እንግዲህ ይህንኑ መሰረት አድርገንም በእኛ በኩል የፍርድ ቤቱን መጥሪያ ለተጠሪው አካል ወይም ለፌዴራል ወንጀል ፖሊስ ምርመራ ለማድረስ ወደ ቦታው ሄደናል። ነገር ግን በአጭሩ የምርመራ ክፍሉ መጥሪያውን ሊቀበለን ፈቃደኛ አልሆነም። መጥሪያውን ሊቀበለን ፈቃደኛ የማይሆንበትን ምክንያት የሚገልጽልን ደግሞ ተጠርጣሪው እንዲፈታ ወስነናል ይፈታል የሚል ነው። ግን እስከዚህ ደቂቃ ድረስ አልተፈታም። ስለዚህ በአጠቃላይ ላለፉት ሀያ ቀናት ጋዜጠኛ ጌታቸው ሽፈራ በግልጽ ሕገ ወጥ በሆነ ሁኔታ ታስሮ ነው የሚገኘው። ለዶቼቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም